ይህ የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 1 ቀን 2015 ዓ ም ዝግጅታችን ጀመረ። ከሰሞኑ በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች በተፈጠረው እውከት የተለያዩ ጉዳቶች ደርሰዋል። የእውከቱ ምንጭ በአንዳንድ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና የክልሉ መዝሙር እንዲዘመር የማድረግ እርምጃ መሆኑ ተገልጿል። ይህን የተመለከተ ሰፋ ያለ ዘገባ ይኖረናል። ከአንደኛ እስከ አስረኛ ክፍል ላሉ ተማሪዎች የሚያገለግሉ የግዕዝ ቋንቋ መማሪያ መጻሕፍት በቅርቡ ለምርቃት በቅተዋል። መጽሐፍቱን ካዘጋጁት መምህርት ጋር ቆይታ አድርገናል። በቃጣር እየተካሄደ ያለውን የዓለም ዋንጫ ተገኝተው እንዲመለከቱ በፊፋ የተጋበዙትን ኢትዮጵያዊ የአባትና ልጅ በዚያ ስላለው ቆይታቸው የሚያጫውቱን ይኖራል። ጤና ይስጥልኝ ክብራትና ክብራን፣ እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ምሽት አስተናጋሪያችሁ እንግዲ ወልዴ ነኝ። የፕሮግራሙ አዘጋጅ ጽዮን ግርማ ነች። የምሽቱ አቀናበሪያችን ደግሞ ኤልያስ አስማረ ነው። ለሚቀጥለው አንድ ሰዓት አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ፕሬዚደንት ባይደን የሚያስተናግዱት ወደ ሀምሳ የሚጠጉ የአፍሪካ መሪዎች የግሉ ዘርፍና የዳያስፖራው ማህበረሰብ ተካፋይ እንደሚሆኑ የሚጠበቅበት ዩናይትድ ስቴትስ አፍሪካ መሪዎች ጉባኤ የፊታችን ማክሰኞ በዋሽንግተን ዲሲ የሚካሄድ ሲሆን ዝግጅቱ እየተጠናቀቀ መሆኑ ተመለከተ። የኮንጎ ሪፐብሊክ አምባሳደር ሰርጌ ማምቡሊ የአፍሪካ ዲፕሎማቶች ቡድን መሪ ከዋይት ሀውስ እና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጋር በመሆን ለወራት ዝግጅት ሲያካሂዱ መቆየታቸውን ለአሜሪካ ድምፅ ተናግረዋል። ጉባኤው በዩናይትድ ስቴትስ እና በተናጠ ቀጥል ከአፍሪካ አገሮች ጋር እንዲሁም የሁለትዮሽ እና በአፍሪካ ደረጃ ያለውን ግንኙነትና ትብብር ያጠናክራል ብለን ተስፋ እናደርጋለን ሲሉም አምባሳደሩ ተናግረዋል ይህ ጉባኤ ዩናይትድ ስቴትስ የወደፊቱን የአፍሪካ ሁለንተናዊ የአፍሪካ ህብረት ፍኖተ ካርታ የሆነውን አጀንዳ 2063 ለመደገፍ ያስችላታል ብለው እንደሚጠብቁም አምባሳደሩ ተስፋ ማድረጋቸውን አስታውቀዋል የመጀመሪያውን የዩናይትድ ስቴትስ አፍሪካ ጉባኤ እንደ አውሮፓ አቆጣጠር በ2014 ያስተናገዱት የቀድሞ ፕሬዝደንት ባራክ ኦባማ መሆናቸው ይታወቃል። ከሶስቱ የኢቦላ የሙከራ ክትባቶች መካከል አንደኛው ባለፈው ሐሙስ ዩጋንዳ መድረሱን ወረርሽኙን በዓለም አቀፍ ደረጃ ለመከላከል የሚያስችል ታሪካዊ ምዕራፍ ነው ሲል የዓለም ጤና ድርጅት አስታወቀ። በሱዳን የተሰጠው የኢቦላ ቫይረስ ክትባት ኡጋንዳ የደረሰው ወረርሽኙ መከሰቱን ባለፈው መስከረም ከተነገረ 79 ቀናት በኋላ መሆኑን የዓለም ጤና ድርጅት አስታውቋል። የዩጋንዳ ጤና ሚኒስትር ዶክተር ጄን ሩት አሴንጎ አሴሮ አፋጣኙ ሕይወት አድን ምርምር በወረርሽኙ መካከል ሊካሄድ እንደሚችል ጋንዳ ኡጋንዳ አሳይታለች ሲሉ ተናግረዋል። የዓለም ጤና ድርጅት እንደ ኤሮፓ አቆጣጠር በ2015 ምዕራብ አፍሪካ ጊኒ ውስጥ ወረርሽኙ ተከስቶ በነበረበት ጊዜ ክትባቱ የደረሰው ከሰባት ወራት በኋላ ዘግይቶ መሆኑን አስታውቆ ይህኛው ትልቅና በታሪክ ከፍተኛው ስኬት ያስመዘገበ መሆኑን አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ከአራት ዓመታት ተኩል በላይ አፍሪካ ሳህል ውስጥ ታግተው የቆዩት የ63 ዓመቱ ጀርመናዊ የግብረ ሰናይ ድርጅት በ በጎ አድራጊ ዮርግ ላንጅ መለቀቃቸውን ድርጅቱ አስታወቀ። ላንጅ የተለቀቁት የሞሮኮ የደህንነት ባለስልጣናት ከጂሃዲስቶች የደህንነት ምንጮችን ዋቢ አድርጎ ሳምንታዊ ዴር ስፒግል እንደዘገበው ላንጅ በመልካም ሁኔታ ላይ የሚገኙ ሲሆን በጀርመን የጦር አውሮፕላን ወደ ቤታቸው እየተመለሱ መሆኑን አስታውቋል። ላንጅ በምዕራብ ኒጀር ውስጥ በታጣቂ ጂሃዲስቶች የታገቱት እንደ አውሮፓ አቆጣጠር ሚያዝያ 11 ቀን 2018 መሆኑን ተነግረዋል። አሁን ድረስ ቢያንስ አራት ምዕራባውያን ሳህል ውስጥ ታግተው እንደሚገኙም ተገልጿል። እንደ አውሮፓ አቆጣጠር ከ2012 አንስቶ ማሊ ውስጥ በጀመረው የጂሃዲስቶች እንቅስቃሴ በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በሚሊዮኖች የሚቆጠሩ ሰዎች ደግሞ እንዲፈናቀሉ ማድረጉ ተመልክተዋል። የተባበሩት መንግስታት የመን ውስጥ በአጀብ ይጓዙ በነበሩ ተሽከርካሪዎቹ ላይ በደረሰ ጥቃት ሁለት የየመን ወታደሮች መገደላቸውን አስታወቀ። በድርጅቱ የሰብአዊ ሰራተኞች ላይ በጥቃቱ የደረሰው ጉዳት አለመኖሩም ድርጅቱ የገለጸ ሲሆን ስለ ጥቃቱ ተጨማሪ መረጃ አልሰጠም። የየመን ጦር ሁለት ወታደሮች በጥቃቱ መገደላቸውም ባወጣው መግለጫ አረጋግጠዋል። በመጨረሻም በካታር በሚካሄደው በዓለም ዋንጫ ላይ በስቴዲዮም ተገኝቶ ለመመልከት ቲኬት ማግኘት አስቸጋሪ እየሆነ መምጣቱ ተነገረ። ካታር እስካሁን የዛሬ አራት ዓመት 2011 ላይ ሞስኮ ላይ ከተሸጠው ቲኬት በላይ መሸጧን የመንግስት ባለስልጣናት አስታውቀዋል። 1.33 ሚሊዮን ለሚሆኑ ተመልካቾች 3.09 ሚሊዮን ቲኬቶች መሸጣቸውን ነው ባለስልጣናቱ የገለጹት። ይሁን እንጂ ፊፋ ስለተባለው ቁጥር አስተያየት አልሰጠም። በአረቡ ዓለም የመጀመሪያ የሆነውን የዓለም ዋንጫ ለመመልከት የሚፈልጉ በርካታ ሰዎች ሰዎች ከ64ቱ ጨዋታዎች የቀሩትን ስድስት ጨዋታዎች ብቻ ለመመልከት ከፍተኛ ፍለጋ ላይ መሆናቸው ተዘግበዋል። አንዳንዶቹም የትኬት ሽያጭ አለ የሚል ወሬ በመስማታቸው በስታዲየም መግቢያዎች የተሰለፉ መሆናቸውም ተነግረዋል። የፊፋ ባለስልጣናትና ፖሊሶች ግን ትኬት ፍለጋ ለተሰለፉት ምንም የሚሸጥ ነገር አለመኖሩን እያስታወቁ መሆኑ ተዘግበዋል። ዛሬ ቅዳሜ በሞሮኮና ፖርቱጋል እንዲሁም እንግሊዝና ፈረንሳይ መካከል የሚካሄዱ ጨዋታዎችን ለማየት በርካታ ተመልካቾች ከፍተኛ ጉጉትና ጭንቀት ማሳየታቸው ተዘግበዋል። ወደዚህ ቦታ ብዙ ተመላልሽ ያለው ወደ ስቴዲየም ገምቼ ለመመልከት የቻልኩት ግን ሁለት ጨዋታዎችን ብቻ ነው። ይኸው ከአንድ ሳምንት በላይ ሆኖኛል፣ ምንም ትኬት የለም ሲሉ ካታር ሆቴል ውስጥ የሚሰሩ አንድ የባንግላዴሽ ዜጋ ተናግረዋል። የዶሃ ጨዋታ ከጀመረ አንስቶ በካታር የሚገኝ መሆኑን የገለጸው የአርጀንቲናው ደጋፊ ኒኮላስ ሄርማኖስ ትኬት ለማግኘት እየተቸገረ መሆኑን ገልጾ አርጀንቲና እየቆየ በሄደ ቁጥር ትኬት ማግኘቱ አዳጋች መሆኑን ተናግረዋል። የሜሲን የመጨረሻ የዓለም ዋንጫ ጨዋታ መመልከት እፈልግ ነበር ያሉት ተመልካቾችም መኖራቸው ተነግረዋል። በማህበራዊ ሚዲያዎች የሚሸጡ ትኬቶች በመኖራቸው ቢነገርም እርግጠኝነታቸው አጠራጣሪ መሆኑ ተገልጸዋል። የስቴዲየሙ ሰራተኞች ትኬቶቻችን ተሰርቆብናል ወይም ጠፍቶብናል የሚሉ የሀሰት ምክንያቶችን የሚያቀርቡ ደጋፊዎችን በማስተናገድ የተቸገሩ መሆኑም ተገልጸዋል። በካታር በሚካሄደው በዓለም ዋንጫ ሞሮኮ የፖርቱጋልን ቡድን አንድ ለዜሮ በሆነ ውጤት በማሸነፍ ወደሚቀጥለው የመጨረሻው ማጣሪያ ውድድር ማልፏን ዛሬ ያረጋገጠች የመጀመሪያዊቱ አፍሪካዊት አገር ሆናለች። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19 ና በ25 ሜትር ባንድ የአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የታህሳስ 1 ቀን 2015 ዓ ም ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን አስተናጋጃችሁ እንግድ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደምናቀርበው ዘገባችን እናልፋለን። ከሰሞኑ በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች በተፈጠረ እውከት የተለያዩ ጉዳቶች ደርሰዋል። የእውከቱ ምንጭ በአንዳንድ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና የክልሉ መዝሙር እንዲዘመር የማድረግ እርምጃ መሆኑ ተገልጿል። ድርጊቱን ሕገ ወጥ ያለው የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ፣ መንግስት በጉዳዩ ዙሪያ ማብራሪያ እንዲሰጥ ጠይቋል። በአንዳንድ ትምህርት ቤቶች በውጭ አካላት ግፊት ተማሪዎች ፈጥረዋል ያሉትን ሁከት ያወገዙት የአዲስ አበባ ከተማ ከንቲባ አዳነች አበበ መንግስት ህዝቡ የሚያነሳቸው አጀንዳዎች ዙሪያ ለመወያየት ዝግጁ ነው ብለዋል። ከነበረው ሁከት ጋር በተያያዘ በርካታ ሰዎች መታሰራቸውን ፖሊስ ገልጿል። ዘገባውን የሚያቀርብልን ኬኔዲ አባተ ነው። በአዲስ አበባ ከተማ በሚገኙ አንዳንድ ትምህርት ቤቶች ከሰሞኑ በተፈጠሩ ሁከቶች በሰውና በንብረት ላይ የተለያዩ ጉዳቶች መድረሳቸውን መታዘብ ተችሏል። የእንጦጦ አምባና የአዲስ ከተማ ሁለተኛ ደረጃ ትምህርት ቤቶች ሁከት ከተከሰተባቸው ትምህርት ቤቶች መካከል ይገኛሉ። የሁከቱ መነሻ በትምህርት ቤቶቹ የኦሮሚያ ክልልን ሰንደቅ ዓላማ የመስቀልና የክልሉን መዝሙር እንዲዘመር የማድረግ እንቅስቃሴ እንደሆነ የገለጸው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባወጣው መግለጫ ካለፈው ዓመት ታኅሳስ 2 2014 ዓ.ም ጀምሮ በአቃቂ ቃሊቲ ክፍለ ከተማ በቅሊንጦ የመጀመሪያ ደረጃ ትምህርት ቤት ተጀምሮ እስከ ዳር 28 2015 ዓ.ም ድረስ በአዲስ አበባ ከተማ በሚገኙ በርካታ የአንደኛና ሁለተኛ ደረጃ ትምህርት ቤቶች የብሔራዊ ሰንደቅ ዓላማ የክልል መለያ አርማና መዝሙርን መነሻ በማድረግ አላስፈላጊ ውጥረትና ግጭት እንዲቀሰቀስና የትምህርት ሂደቱ እንዲስተጓጎል ተደርጓል ብሏል። ስለ መግለጫው መግለጫው ይዘትና ዓላማ ለቪኦኤ ማብራሪያ የሰጡት የኢዜማ ህዝብ ግንኙነት መምሪያ ኃላፊ ዶክተር ሙሉ አለም ተገኝ ወርቅ ድርጊቱን ህገወጥ ሲሉ ገልጸዋል። ፓርቲያችን በግልጽ ለማለት የፈለገው ነገር አንደኛ እንደዚህ የሚደረጉ ነገሮች ህጋዊ አደጉት የህግ ድጋፍ የላቸው ካሉም እንወቃቸው፣ የህግ ማእቀፉም እንወቀው። በይበልጥ ደግሞ በአዲስ አበባ ከተማ የአስተዳደር ምክር ቤት አባል የሆኑ ተመራሪ ስቶችና እንዲሁም የህዝብ ተወካዮች ምክር ቤት ሆነው አዲስ አበባን በመወከል የህዝቡን ድምፅ ይዘው ያሉ አካላት ይህ ጉዳይ በጀመታ መመልከት ሰማ አይኖርባቸው? ምንድን ነው እየተከናወነ ያለው? በትክክል የዚህ ችግር ምንጩ ምንድን ነው የሚለውን ነገር በግልጽ እንዲታወቅ፣ እንዲሁም ለሕዝቡ በተለይ ደግሞ ማህበረሰቡ ምንድን ነው እየተከናወነ ያለው? በማን ትዕዛዝ ነው? ማን የዚህ ነገር ኃላፊ? እንዴት ነው እየተፈጸመ ያለው የሚለው ኮሚኒኬት እንዲደረግ የሚጠይቅ ነው። በአጭሩ ጉዳዩን በማስመልከት ከትናንት በስቲያ ለኢዜአ ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ተማሪዎች በትምህርት ቤቶች ላይ አድርሰዋል ያሉትን ድርጊት ኮን ነው ለችግሩ የተለያዩ አካላትን ተጠያቂ አድርገዋል። እንደ ሆነ ጠላት አካል ወይም ደግሞ አፍራሽ አካል እንደመጣበት የራሱ ትምህርት ቤት ላይ በጦርነት ወቅት ዋጋ ከፍለን የሰራነው ትምህርት ቤት ላይ ድንጋይ መልቀምና መሰባበር ፈጽሞ በኢትዮጵያ ውስጥ የማይመጥን አካሄድ ነው። የአዲስ አበባ ተማሪዎችን የአዲስ አበባ ከተማ አስተዳደር በአመት ሁለት ቢሊዮን ብር መድቦ ነው መግቦ፣ ትምህርት ቁሳቁስ አቅርቦ፣ ትውልድ ላይ ኢንቨስት እያደረገ ያለው። ያለ ምክንያት ዝም ብሎ ድንጋይ የሚያነሳ ትውልድ ሳይሆን አጀንዳ ሲኖረው ወደ መድረክ የሚያመጣ የሚጠይቅ፣ የሚወያይ ትውልድ እንድናፈራ ነው። ኦሮምኛ ክፍል ተማሪዎችን ቢሆኑ ትላንትና በኦሮምኛ እንማር የሚለው አጀንዳ እንኳን ሲነሳ ሰዎች ይባረሩ ነበር። እዚች ሀገር ላይ ከስልጣናቸው ይባረራሉ፣ ይታሰሩ ነበር። ዛሬ ግን በአዲስ አበባ ላይ ብዙ ትምህርት ቤቶች ውስጥ በአፍ መፍጫ ቋንቋቸው በኦሮምኛ ተማሪዎች መማር ችለዋል። እንዴት ነው የኦሮሞ ማንነት አዲስ አበባ ውስጥ ተዋረደ የተባለው? የቱ ጋኖ የገዳ ስርዓት የተዋረደው? የግጭት ነጋዴዎች መሀል ላይ ገብተው እርስ በርስ የማጋጨት አጀንዳን ሸቀጡ እንጂ በኦሮሞ በኩልም የተለየ ጫና ተደርጎ አይደለም። የኦሮሞ ባህልም ሌሎች ላይ እየተጫነ አይደለም። በሁለቱም ጫፍ እየተነሳ ያለው ነገር በስክነት መታየት ያለበት ጉዳይ እንደሆነ አጥኖት መስጠት እፈልጋለሁ። ይሄ የነሸኔ የተለያዩ ጽንፈኛው ፋኖ ከዛ ኋላ ደግሞ ምዕራቢያውያን እጅ ያለበት አጀንዳ ነው። በአዲስ አበባ ከሚፈጠር ሁከት ጋር በተያያዘ መንግስት ሸኔ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን አካል እንዲሁም ፋኖ በመባል የሚታወቀውን አካል ተጠያቂ ማድረጉ ብዙም የተለመደ አይደለም። ባለፉት ጥቂት ቀናት በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች ለተከሰተው ሁከት የቀረበባቸውን ውንጀላ በተመለከተም ከነዚህ አካላት እየተሰጠ ምላሽ የለም። ይሁን እንጂ የኦሮሞ ነጻነት ሰራዊት ቃል አቀባይ ነኝ የሚሉት አቶ ወዳ ተርቢ ግጭት ከመቀስቀስና ሁከት ከማስነ ከእሳት ጋር በተያያዘ ከዚህ ቀደም በተለያየ መልኩ የሚቀርብባቸውን ውንጀላ በተደጋጋሚ አስተባብለዋል። መንግስት የፋኖ ጽንፈኛ ብሎ የሚጠራው ኃይል ህጋዊ ተወካይ ነኝ የሚል አካል ግን እስካሁን የለም። ኢትዮጵያ እንድትረጋጋ የማይፈልጉ ኃይሎች በሀገር ውስጥ የሚሁን በውጭ ስለመኖራቸው ኢዜማ ይገነዘባል። ያሉት የፓርቲው ህዝብ ግንኙነት መምሪያ ኃላፊ ዶክተር ሙሉ አለም በበኩላቸው ለእነዚህ አካላት አጀንዳ እየፈጠረ ያለው መንግስት ነው በማለት ለችግሩ ቀዳሚው ተጠያቂ መንግስት እንደሆነ ያብራራሉ። የትኞቹም የሀገር እንዲረጋጋ የሚፈልጉ እንዲረጋጋ የማይፈልጉ ኃይሎች እንዳሉ በግልጽ እናውቃለን። የተለያዩ ኃይሎች ያገኟቸውን አጋጣሚ ሁሉ ሊጠቅሙ ውከት መፍጠር እንደሚፈልጉ እናምናለን። ግን እነሱ አይደለም መጥተው የክልል አርማውነ የሰጠሉት በእርግጠኝነት ወይም ደግሞ ይሄ የክልል መዝሙር ይዘመር የሚለውን ሀሳብ መጥተው እያስተጋቡት ያሉ ወይም እንዲዘመር እያስገደዱ ያሉ እነዚህ ጽንፈኛ ብለው እነሱ የሚያስቧቸው ኃይሎች እንዳልሆኑ በጣም እርግጠኛ ነን። ግን አንድ በጣም ግልጽ መሆን ያለበት ነገር መንግስትም ሆነ ህዝብም ሆነ ተፎካካሪ ፓርቲም ሆነ የትኛውም አካል በህግና በህግ ነው መስራት ያለበት። መንግስት ስለሆንን ህግ አይመለከተንም ከህግ ውጭ ያሻንን እናደርጋለን ማለት ከሆነ ይሄ ልቅ የሞራል ልዕልና ያሳጣል፣ ማህበረሰቡንም ለህግ ያለውን አመለካከት ያዛባል። ትክክለኛ መንገድም ነው ብለን አናምንም። እውነት ሀገር እንዲረጋጋ የሚፈልግ ሀይል ወይም ደግሞ ሀገር እንዲረጋጋ የማይፈልጉ ብዙ ሀይሎች እንዳሉ በትክክል የተረዳ መንግስት እንደዚህ አይነት ውክት ቀስቃሽ የሆኑ የሚላቸው ተብለው ይበዝ ይፈጥራሉ ተብለው የሚታሰቡ ኃይሎችን እውቀት እንዲፈጥሩ የሚያስችል ሁኔታ ማመቻቸት አግባብ ነው ወይ? ኢዜማ ህገ ወጥ ያለውን በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የአንድ ክልልን ሰንደቅ ዓላማ የመስቀል ተግባር በተመለከተ ማብራሪያ እንዲሰጠውና ህዝቡም ስለ ጉዳዩ በግልጽ እንዲያውቅ ሊደረግ እንደሚገባ ለመንግስት ጥያቄ ማቅረቡንም ተናግረዋል። ከንቲባ አዳነች አበቤ መንግስት ከህዝብ ጋር ለመነጋገር ዝግጁ እንደሆነ ገልጸዋል። በማንኛውም አይነት ሁኔታ የሚያነጋግር አጀንዳ ወደ መድረክ ይምጣ ብለን መድረኮች ከፍተናል። መድረኮች ከፍተናል። ከህዝባችን ጋር እንነጋገራለን፣ እንወያያለን። የተስማማንበትን ተግባር ላይ እናውላለን። ህዝብን የመረጠን ህዝብ የመረጠው የራሱ መንግስት ራሱ ድምጽ የሰጠው ራሱ መንግስት ያደረገው ነው። በአዲስ አበባ አንዳንድ ትምህርት ቤቶች ሰሞኑን በተለያዩ ቀናት የነበረውን ተቃውሞ ተከትሎ ፖሊስ በወሰደው እርምጃ ተማሪዎችና መምህራን እንደተደበደቡና እንደታሰሩ ኢዜማ ትናንት ኅዳር 29 ባወጣው መግለጫ አመልክቷል። በማህበራዊ መገናኛ ብዙሀን ደግሞ የአንድ ተማሪ ህይወት ስለማለፉም የሚገልጹ መረጃዎች እየተጋሩ ነው። ይሁን እንጂ የአዲስ አበባ ፖሊስ ባወጣው መግለጫ ይህን በማህበራዊ መገናኛ ብዙሀን የሚሰራጭ መረጃ ሀሰት ነው ብሏል። በትምህርት ቤቶቹ ከተከሰተው ችግር ጋር በተያያዘ በአንድ በኩል የዜጎችን በአፍ የመፍቻ ቋንቋ የመማር መብትና ማንነታቸውንና ባህላቸውን መግለጽን እንደ ጫናና በኃይል በሌሎች ላይ እንደተጫነ አድርጎ የመቀስቀስ በሌላ በኩል ደግሞ የኦሮሞ ሕዝብ እየሞተ ነው፣ የሕዝብ ባህልና ማንነት ተዋረደ የሚሉ እርስ በርስ የሚቃረን የግጭት ማቀጣጠያ አጀንዳ በመፍጠር እንዲሁም የወልቃይትና የአዲስ አበባ ጉዳይ አንድ ነው የሚል መፈክር ይዘው ከመውጣት ባሻገር የአገሪቱንና የኦሮሚያ ክልልን ሰንደቅ ዓላማ መሬት ለመሬት በመጎተት ከፍተኛ ውጥረት የፈጸሙ ግለሰቦች በቁጥጥር ስር ውለዋል፣ ብሏል ፖሊስ በመግለጫው። በሰሞኑ ሁከት በትምህርት ቤቶቹ ንብረት ላይ ከፍተኛ ጉዳት መድረሱን የገለጸው ፖሊስ ቀጥተኛ ተሳትፎ የነበራቸውን 97 ተጠርጣሪዎች በቁጥጥር ስር አውዬ ምርመራ እያጣራው እገኛለሁ ሲልም አመልክቷል። በሰው ላይ ስለደረሰው ጉዳት ግን በመግለጫው የተባለ ነገር የለም። እኛም በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ክብረትና ክብረን በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም መከታተል ትችላላችሁ። ሳስተናገዳችሁ የማመሸው እንግዲህ ወሌ ነኝ። ለኢትዮጵያ የስፖርት ቤተሰብ ስሙ አዲስ ያልሆነው ቴድሮስ ባጫና ልጁ ዳግማዊ ቴድሮስ ሁሉንም የዓለም ዋንጫ ጨዋታዎች እንዲታደሙ በፊፋ የተጋበዙ ኢትዮጵያውያን ናቸው። ቀጣር ላይ ከዓለም እውቅ የስፖርት ሰዎች ጋር በሚገናኙባቸው ቅጽበቶች የአገራቸውን ባህል በማስተዋወቅ ጭምር የሚያሳልፉት አባትና ልጅ እዚህ ለመድረስ ያለፉበት መንገድ የብዙዎችን ትኩረት የሚስብ ነው። ከሀብታሙ ስዩም ጋር ባደረጉት ዘለግ ያለ ቆይታ ይህንንና ሌሎች የተያያዥ ጉዳዮችን ያጫውቱናል። አስቀድሞ አቶ ቴድሮስ የዓለም ዋንጫን እንዲታደሙ እንዴት እድል እንዳገኙ ያብራራል። የዛሬ ምሽት እንግዳችን በተለይ ለኢትዮጵያ እግር ኳስ አፍቃሪያን እንግዳ አይደለም። የኢትዮጵያ ብሔራዊ ቡድንን ለመደገፍ ባለመው በድምፃዊ ዘላለም ካሳ የተቀነቀነው የድል ዜማ ውስጥ በግጥም ደራሲነት ተሳትፏል። በምስራት ራዲዮ የሚተላለፈው ጃም ሜዳ የስፖርትና መዝናኛ መሰናዶ አቅራቢ ነው። በልዩ ሁኔታ ግን ለእግር ኳስ ባለው ፍቅር ይታወቃል። ልጁ ዳግማዊም የዚህ ፍቅር ተጋሪ ነው። የአባትና ልጅ ልዩ የኳስ ፍቅርን ያጤነው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ፣ ሁለት የዓለም ዋንጫዎች እንዲመለከቱ እድል ሰጥቷቸዋል። በአሁኑ ሰዓትም በካታሩ የዓለም ዋንጫ ላይ ተሳታፊ ናቸው፣ ታዳሚ ናቸው። ይህን እንደመንደርደሪያ ይዘን እንድንጨዋወት ጋብዘናቸዋል። እናስደምጣቸዋለን። እኔ ቴዲ ባጫ እባላለሁ። እንግዲህ የዳግማይ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጠልቄ ከገባሁ በኋላ ደግሞ በተለይ የሰላሳ አንደኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከሰላሳ አንድ ዓመት በኋላ ስታርፍ እኔ ትልቁን አሻራ እዛ ላይ ማሳረፍች እያለሁ ችያለው ምክንያቱም ምንጊዜ መዋሊያ ሉሲ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጻፍ እና ፕሮዲስ በማድረግ እና ወደ ተመልካች እንዲቀርብ በማድረግ ትልቁ ሚና ነበረኝ እና ያም የጥበብ እና አንድ አሻራ ይታያል ብዬ አስባለሁ። ከዛ በኋላም በርካቶች የሚያውቁት ሜዳ ላይ የስፖርት የመዝናኛ ዝግጅት በኢቲቪ ስሪ እና በኢቲቪ መዝናኛ ለሶስት አመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚሁ ስራ ስሰራ ነበረ። እንዲሁም የበጎ አድራጎት ስራዎችንም ከአስራ ዘጠኝ ዘጠና ሰባት ዓመተ ምህረት ጀምሮ በየአመቱ በተለይ የበዓል ቀን ለአንድ ሺ ለሚሆኑ የጎዳና ልጆች ከነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግመ ጋር ሰብስቤ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ሊሰጠኝ ብዬ እና እግዚአብሔር አልነሳኝም ወንድ ልጅ ሰጠኝና እንደገና ደግሞ እንደ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው ሁለት ሺ አስር ዓመተ ምህረት አስር የደቡብ አፍሪካ የዓለም ዋንጫው ሲጀመር ዳጊ ግን የሶስት ወር ጽንስ ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነው እና እስከ ዛሬ ድረስ ያደረሰ ቴዎድሮስ፣ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ችላችኋል። እድሉን እንዴት አገኛችሁ የሚለውን እስኪ ጠቅልላ አድርገህ ንገረኝ። አስራ ሁለት ዓመት በፊት ዳግማዊ የሶስት ወር ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር ዓለም ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በዓለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጠዋል። ይህንን ያለ ሟንጫ መነሻው እንግዲህ በጣም ያስደስታል። ሁለት ሺህ አስር ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው ያለ ሟንጫ ነው እና እኔ እዛኔ ትኬት ደርሶ ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳሁ፣ እና ቶሎ ብዬ ታክሲ ዤ ሮጬ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለ ሃይማኖት፣ እዛ ሄጄ ዳጊን በውስጥ እነዚህ አቅፌው በታክሲ ድጋሜ ሚሊኒየም አዳራሽ መጣውና በጣም ብዙ ውስጥ በነበረ ከአምስት ሺህ ሰው በላይ ነው ፎቶ የተነሳውና ውስጥ እንዲህ ሁለት አይቻ ምናምን ሲሉኝ፣ አይ እንዲ ልጅ ያልተነሳ ብዬ ከዳጊ ጋር በንቅፍ ውስጥ ሆኖ ተነሳ። እንደውም የኢትዮጵያ ባንዲላን ይዘን ነው አብረን የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው? ምናልባት ሲያድግ እንደ አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው ምክንያቱም ኳስ ተጫዋች የሚሆን ከሆነ ይህንን እያየ የሚያደግ ከሆነ የተሻለ ተጫዋች ይሆናል እና ህልምም ይኖረዋል ብዬ ነው እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ እጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾች ና ያለው እና ከህፃንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱና እንደ ህልማቸው ይጠቀሙበታል። ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይህንን አጋጣሚ ተጠቀምኩት ማለት ነው። ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያን ማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው? ሀብትሽ፣ ከዛ በፊት እንግዲህ ዳጊ ያን ፎቶ ከተነሳ በኋላ አንድ ዓመት ሆነው እና በአንድ ዓመቱ ዳዴም እየሄደ ከቤት ውስጥ እነዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመታል እና የእግር ኳስ ፍቅሩ እያደገ እያደገ ሄደና፣ ልክ ሶስት ዓመቱ ሲሆን በአሴጋ አሰግር ተስፋ ያው ከዚህ ዓለም በሞት ተለይቷል። የእሱ አካዳሚ ነበር አሴጋ አካዳሚ። እዛ አስገባሁት። ሳስገባው አሴጋ አይቻልም ሲለኝ፣ የስድስት ዓመት ልጆች ናቸው የሚገቡት። ግን አይ ግድ የለም ይህን ክረምት እዚሁ ያሳልፍ አልኩት እና በአጋጣሚ ዳጊ ሲመጣም ከስድስት ዓመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ በሁለት ዓመቱ ጀምሮ ቤት ውስጥ ኳስ ዝምዬ ፓስ ምናምን አስመታው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት ዓመት ልጆች ጋር የሶስት ዓመት ዲፈረንስ መቶ ማለት ነው። አሁን ድረስ አሁን አስራ ሁለት ዓመቱ ነው። ከአስራ አምስት ዓመት ልጆች ጋር የሚጫወተው እና ሁልጊዜም እሱ የሶስት የአራት ዓመት ዲፈረንስ እያደረገ ነው ሲጫወት የነበረው ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድጋሚ ስምንት ዓመት ይመጣል። የስምንት ዓመት ጻ ልጅ ሆኖ ድጋሚ ሩሲያ ለማንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር አጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማን እና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንታሪ ፊልም ሰርቶት ለአለም ያዳረሰልን እና በኋላ ላይ ኢንፋንቲኑ ያንን ቪዲዮ ተመልክተው እኔም ደግሞ ኢሜይል ለነሱ ላኩላቸው። በዛ ምክንያት ይህ ልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታን የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊ እዛው እግር ኳስ ውስጥ ነበረ ሁ ተመልሶ አስራ ሁለት ዓመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሚኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር ስልሳ አራቱንም ጨዋታ ነው የተጋበዝነው። እንግዲህ ጨዋታውን እያየን ነው፣ እስከ ዋንጫው ድረስም እንዘርቃለን ማለት ነው። ኢትዮጵያን የምናስተዋወቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያኖች ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም እና እንግዲህ እናት በህመም ውስጥም ሆና ብታሳድግ፣ ደልቶ ብታሳድግ፣ በድህነቱ ውስጥም ብታሳድግ እናት እናት ነችና እናትና የቆሸሸ ውሃ አይጠላምና፣ ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው እና ያንን በጣም ተደቅናል። ስለዚህ እኛም ስንመጣ አንድ ነገር የምናገኛቸው ሰዎች የሚገርም እንደ በቪዲዮ ያዝናቸው ብዙ ሰዎች ሲያገኝ፣ ዳጊ ጥሩ በእንግሊዝኛ ጥሩ ነው የሚናገረው። በጣም ይግባባል። ጎበዝ ነው። ስፖክኑ በጣም ጎበዝ ነው። ከኔም የተሻለ አቅም አለው እና የሚያገኛቸውን ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ይነግራቸዋል። ባንዲራችንን፣ አለባበሳችንን፣ እንዲሁም ስለ እግር ኳስ ያለውን ክህሎትና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኝበትን ቦታ ሁሉ እየነገራቸው ነበረ እና ከአፋር ጀምሮ የሰው ዘር የቀደምት መገኛ መሆናችን ሁሉ ላገኛቸው ተጫዋቾች ሁሉ እየነገረ ፈኖችም ሲያገኙን ኬትን የመጣችሁት ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር። የገባ ነው እና ከሜትሮ ጀምሮ ምናልባት እስከ ስቴሩም ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋልና የእንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን የሚገለጽ ምናልባት ከሺህ ሰው በላይ ፎቶ ትከኛ ጋር ተነስተዋል እንትን ሲያደርግ ነበር እና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት እያላቸው ነው። የመጪ ዘመን ህልማችሁ ምንድን ነው? ያንተና የልጅ በተለይ ከእግር ኳሱ ጋር በተገናኘ ያላችሁ የጋራ ህልም ምንድን ነው የሚለውን ጠቅልላ አድርገህ ንገረኝ። እንግዲህ የእኔ ትልቁ ግቤ ዳጊ የአንድ አመት ልደቱ ሲከበር በርካታ የጓደኞች የእግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት ሀያ ስድስት ነበረ ቀኑና ደቡብ አፍሪካ ከኢትዮጵያ የምትጫወታለች እዛ ደቡብ አፍሪካ ላይ እና አንድ ኩል ውጠንበት ለአለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነው። እና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ምናልኳቸው የዛሬ ሀያ አመት ጠብቁት። ከሀያ አመት በኋላ ዳጊም ፕሮፌሽናል ተጫዋች ሆኖ ሀገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበር እና ያው እነሱ ይስቃሉ፣ ምክንያቱም የሱን ፍላጎት አታውቅም ምናምን ይሉኝ ነበረ ግን እግዚአብሔርም የልቤን መሻት አልነሳኝም፣ ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋል አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማደረገው አስገድጄ አልባሌ ቦታ ውስጥ እንዲወድቅ ከማደረገው አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ፣ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም እና ይሄ ሁሉ አመታት ከእሱ ጋር ሱድቅ ስነሳ ነው ያ የቆየሁት ማለት ነው። እና ትልቁ ግባችን እንግዲህ የሚቀጥለው አራት አመት እንደኔ መሻት በአስራ ስድስት ወይ በአስራ ሰባት አመቱ ፕሮፌሽናል ኮንትራት ይፈርማል ብዬ አስባለሁ። ያ የእሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሻለሁ። ከዚህ በኋላ የእሱ ትልቅ አቅም አቅም ወይ አውጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህ እናደርገዋለን ብዬ አስባለሁ። የአክስ አምስተርዳም ፎቶ ይዘን በየስቴዲየሙ እየዞረን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታሌንቶችን እና ጥሩ የሚያሰለጥኑት አያክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ እያነሱን ወደ ኢንስታግራም ላይ እየለጠፉን ነው። ተጫዋቾችም እናገዛችኋለን ብለዋል። ስለዚህ በአጭር አመት ጊዜ ውስጥ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ ይህ ዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው። ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ። አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደርግ ፍቀድልኝ እና ስለነበረ ቆይታ ላናግረው። በጣም አመሰግናለሁ። ሰላም ዳግማዊ፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረ ቆይታ ምን ይመስላል? እንግዲህ እስካሁን በተወባቸው ጊዜ በጣም ደስ ብሎኛል። ኳታር ባለውበት ጊዜ የገጠመኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር ዓመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ከመጣሁ በኋላ ብዙ ትላልቅ ተጫዋቾችን አግኝቻለሁ። ኦልሞስት ሁሉንም በማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በጣም ብዙ ሁሉንም ጨዋታ ማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራሁ ነው። ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ሊጠበቅብኝን ሁሉ ነገር እየሞላሁ ነው። እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይ አይቻለሁኝና የትኛው ማግኘትህ የበለጠ አስደሰተ? ካርሎስና ሮናልዶን በማግኘት በጣም ደስ ይለኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸው እና የእኔም ትልቅ አይከኖች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው። እኔ ምንድን ነው እሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል። በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱም ማግኘት በእርግጥም እድለኛ ነህ። ዳግማዊ ስለ እግር ኳስ ፍቅር ንገረኝ። አባትህ ዶድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ? አዎ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። ይህ እነዚህም ትልልቅ እድሎች መጡልኝ። ይህ ላይ ሆኖ በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ፣ እወድሃለሁ ለማለት እፈልጋለሁ። ዳግማዊ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው? አሁን ስምንተኛ ክፍል ላይ ነኝ በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። የትምህርት ቤቱ ባለቤትም እዛ ውስጥ ለሚያደርጉልኝ አስተማሪዎች የምለው ሁሉንም አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኮስጫች መሆን እፈልጋለሁ፣ እሆናለሁ ብዬ አስባለሁ እና በትምህርቱ ደግሞ ትልቅ ሜካኒካል ኢንጂነሪንግ ትልቅ የመኪና ካምፓኒ ነው ሚሆነኛል ብዬ አስባለሁ። ህልምህ እንዲሳካ መመኝልሃለሁ። ዳግማዊ ከመለያየታችን በፊት እስካሁን ከጠየቅኩህ ሁሉ ከባዱ ጥያቄ ነው። የዘንድሮን ዋንጫ ማን ያሸንፋል? እኔ ክርስቲያን ሮናልዶ አድናቂ ነኝ። ፖርቹጋል ፖርቱጋል ታሸንፋለች ብዬ አስባለሁ። ቴዎድሮስን ልጠይቀው። ቴዎድሮስ ማን ያሸንፍ ይመስላል? እኔ ያው ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቹጋል ትላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን፣ ያው የተለያየ ምድብ ላይ ስለሆኑ ግን ከፍል ፊት ያለቸው ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኔዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደርሳታል ብዬ አስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቼ ያለው ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው። እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ አለም ዋንጫ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ ሁለታችሁ ነው። በጣም አመሰግናለሁ። ለመጨረሻ አንድ እድል ስ መልእክት ብቻ ለማስተላለፍ የማስተላለፈው መልእክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። የቤተሰብ ድምር ውጤት ነው ሀገር የሚሆነው እና ሁላችን በተሰማራንበት ሙያ ላይ አንዳንድ ጠጠር መወር ወር ከቻለን ውጤታማ የማንሆንበት ምክንያት የለም ብዬ አስባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ። ነገር ግን በትምህርት ብቻ ያን ውጤታማ መሆን ይቻላል የሚባል ነገር ቢላል በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራቶች የሙዚቃ ታለንት፣ የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል፣ እንደ ቤተሰብ ማለት ነው መገደብ የለብንም። ወላጆች ከኛ ትምህርት ይውሰዱ ማለት እፈልጋለሁ። በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው። አለበለዚያ ለፍተ ለፍተ ለፍተ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን፣ አንተም ሁን ለማለት እፈልጋለሁ። እንድሜ በጣም አመሰግናለሁ። ቴዎድሮስ በጣም አመሰግናለሁ በድጋሚ። እግዚአብሔር ይስጥልህ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የምትላለፍላችሁን የቅዳሜ ምሽት ስርጭት ነው። የዛሬው ምሽት አስተናጋጃችሁ እንግዲ ወሌ ነኝ። አሁን ደግሞ በሙዚቃ ቆይታ እናደርጋለን። አድማጮች የግርማ ተፈራን ነው የምናስደምጣችሁ። ስላየዋት ብቻ ፍቅር አስጨነቀኝ ይለናል። የግርማ ተፈራን ዜማ ነበር የጋበዝናችሁ። አድማጮች ጊዜ ካለን ወደ ኋላ ላይ አንድ ሌላ ዜማ እንጋብዛቸዋለን። እየተከታችላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅን ስርጭት ነው። የምሽቱ አስተናጋጅ እንግዲህ ወልዴ ነኝ። ክብረትና ክብረን በፕሮግራሞቻችን ላይ አስተያየት መስጠት ከፈለጋችሁ ደግሞ አድራሻዎቻችንን Não é só cachorro.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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ላላችሁ የአሜሪካ ድምፅ ቪኦኤ አድማጮች፣ አሁን ለምሽቱ ወደ ያዝነው የመጨረሻ ዝግጅት እናልፋለን። በርካታ ኢትዮጵያውያን በዩናይትድ ስቴትስም ሆነ በተለያዩ የውጭ ሀገራት ከፍተኛ ትምህርት ተምረው ስኬታማ መሆኑን ይሻሉ። ይሁን እንጂ ነፃ የትምህርት እድል ስለሚገኝበት ሂደት መሠረታዊ ስለሆኑ ፈተናዎች እንዲሁም ደግሞ ከክፍያ ጋር የተያያዙ ህጋዊ የድረገጽ ሊንኮችን በተመለከተ ጥያቄዎች አሏቸው። ከዚህ በተጨማሪም እድሉን አግኝተው ወደ ዩኒቨርሲቲዎች ከገቡ በኋላ በትምህርት አሰጣት ሂደትና በባህል ልዩነቶች የተነሳ ብዙዎቹ ግራ መጋባት ሲያጋጥማቸው ይስተዋላል። ለመሆኑ ነፃ የትምህርት እድል እንዴት ይገኛል? የሚለውንና ሌሎች ተያያዥ ጥያቄዎችን ለመመለስ በዓለም አቀፍ ደረጃ ትልቅ ክብር ካለው አይቪ ሊግ ዩኒቨርሲቲዎች መካከል አንዱ ከሆነው በየል ዩኒቨርሲቲ የጤና ጥበቃ አስተዳደር እና የጤና ህግ ተማሪ የሆነችው ወጣት ዶክተር ውብርስ ተስፋዬን ኤደን ገርመው ጋብዛ አነጋግራለች። ቀጥሎ ይቀርባል። ኢትዮጵያ ውስጥ በየአመቱ 150 ሺህ የሚሆኑ ተማሪዎች ከከፍተኛ የትምህርት ተቋማት እንደሚመረቁ የተለያዩ ጥናቶች ያመላክታሉ። እነዚህ ተማሪዎች ታዲያ በተለያዩ ምክንያቶች ለከፍተኛ ትምህርት ከሀገር ውጭ ተጉዘው መማርና እንዲሁም ደግሞ ህይወታቸውን ማስተካከል ይፈልጋሉ። ታዲያ በውጭ ሀገር ትምህርት ተምሮ ስኬታማ ለመሆን ምን ያስፈልጋል በሚለው ዙሪያ የራሷን ተሞክሮ ታጋራን ዘንድ ወጣት ዶክተር ውብርስት ተስፋዬ ጋብዣለሁ ወጣት ዶክተር ውብርስት ተስፋዬ በአለም አቀፍ ደረጃ ትልቅ ክብር ከሚሰጣቸው ዩኒቨርሲቲዎች ውስጥ ወይም ደግሞ አይቪ ሊግ በመባል ከሚታወቁት መካከል በአንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ህግ ተማሪ ናት። በዚህ ምሽት እንግዳችን ሆናለች። ዶክተር ውብርስት እንደምናመሽሽ። ሰላም ኤደን፣ እንደምናመሽሽ። እናመሰግናለን፣ ጥሪያችንን አክብረሽ ስለተገኘሽ። ይሄንን ከአንቺ ጋር የሚኖረን መሰናደው በተመለከተ ምን እንጠይቅላችሁ፣ በዩናይትድ ስቴትስ የምትገኝ ወጣት ዶክተር ጋብዘናል ብለን ፌስቡክ ገጻችን ላይ ለጥፈን ነበረ። በርካታ ጥያቄዎችና አስተያየቶች ናቸው የመጡት። ስለዚህ የመጀመሪያ ጥያቄያችንን ከአድማጮችን ጀምር እና እሱን በመመለስ እንጀምራለን። መልካም በጋ ላይ ቡቼ ሰዳ በኢንጂነሪንግ ደር ነጻ በሆነ መንገድ በውጭ ማግኘበት ሁኔታዎቹን ካሉ ብዬ ነው እና እ በምን መልኩ ነው ያንን ማሳካት የሚችለው የሚለውን ለመጠየቅ ያይ ለምሳሌ በዋተር ኢንጂነሪንግ ላገኝ የምችልበት ሁኔታዎቹን ካሉ ለምስር ሀሳባችን ውስጡ የሚል አሳብ ስላለኝ ና ያቅረው ሺ አመሰግናለሁ። ያው እኔ ጥያቄ የማቀርበው ምናልባት ይህን ድል እንዴት ካገኝ ቻለች፣ እኛስ እንዴት ነው ይህን ድል ማግኘት የምንችለው? አሁን እኛም ዶክተር ኦብርስት ባለችበት ሀገር ወይም ግን በሌላ ሀገርም ቢሆን እንዴት ነው ማግኘት ሚቻለው? ብዙ ጊዜ አሁን አፕላይ አደርጋለሁ እኔ፣ ግን እነዛ ሊንኮች ምን ያህል ታማኝ ናቸው? አሁን ብዙ ጊዜ ይወጣሉ ግን፣ ቴሌክቲ ላይ ወይ የራሴ አፕላይ አደራረግ ስህተት ይኖርበት ሊሆን ይችላል። እሱን እሱን ማወቅ ስለፈለኩ ነው። እንግዲህ ዶክተር ውብርስት እንደሰማሹ የመጀመሪያው ቦጋለ ሳዳን እና ሁለተኛው ደግሞ የሻምበል ታዬ አዲሱ ናቸው። ሌሎችም እንዲሁ ስልክ ደውለን አስተያየት የሰበሰብ ናቸው ነበሩ ግን ይሁንና ጥያቄዎቹ ተመሳሳይ ስለሆኑ ነው ያላቀረብናቸው። ሰዓት ለመሻማት ያህል ሁሉንም ተሳታፊዎቻችንን እናመሰግናለን። ጥያቄዎቹ ጠቅለል ሲደረጉ ነጻ የትምህርት እድል ማግኘት የምንችለው እንዴት ነው? በተለይም ደግሞ ትክክለኛና ህጋዊ የሆኑ የስኮላርሽፕ ወይም ደግሞ የነጻ የትምህርት የትምህርት እድል ሊንኮችን እንዴት መለየት እንችላለን ነው የሚለው። ዶክተር ኡብርስት። እሺ ኤደን በጣም አመሰግናለሁ። ይሄ ጥያቄ እኔም ከተለያየ ቦታ ብዙ ሰው የሚጠይቀኝ ጥያቄ ነው። እዚህ ፌስቡክ ላይም ሊንክዲን ላይም ብዙ ሰዎች ይጠይቁኛል፣ እና ዋናው ነገር ትክክለኛ መረጃን ማግኘት ነው። ሁሉም ዩኒቨርሲቲዎች በአሜሪካም ሀገር በአውሮፓ ሀገራት ያሉ ዩኒቨርሲቲዎች ስላላቸው የትምህርት ፕሮግራም የማስተርስ ቢሆን የፒኤችዲ ቢሆን ወይም ደግሞ ቀጥታ ከሀይ ስኩል ከጨረሱም በኋላ የምንገባበት አንደርግራጁዌት ዲግሪም ቢሆን ያላቸውን ፕሮግራም በዝርዝር በዩኒቨርሲቲዎቹ ትክክለኛ በሆነ ድረገጽ ላይ የፕሮግራሞቹ ዝርዝር መረጃ ለመግባት የተማር ከተማሪዎቹ የሚጠበቀው ስኮላርሽፕ በምን አይነት መልኩ እንደሚሰጡ በጣም ብዙ መረጃዎች ግልጽ ሆነው ይቀመጣሉ። ግን እነኝን መረጃዎች ለማግኘት ሰው ሰርች ሲያደርግ ወይም ኦንላይን ሲሄድ እነዛ መረጃዎች ጋር እስኪደርስ ድረስ መአት የሚቀመጡ ለቢዝነስ ሰው በመሀል ሆኖ ከሰዎችም ገንዘብ ለማግኘት የሚያደርጉባቸው መንገዶች ስለሆኑ በጣም ትክክለኛ ያልሆኑ ሊንኮች አሉ እና በዛ መሀል ነው እንግዲህ ብዙ ሰው የመረጃ እጥረት የሚያጋጥመው። ዋናው ነገር የሚመስለኝ እኔ መጀመሪያ መማር የሚፈልጉትን ፕሮግራም ምን እንደሆነ ለይተው ካወቁ ያንን ፕሮግራም ያንን ስፔሲፊክ ፕሮግራም ኦንላይን ገብተው በሚፈልጉበት ሰዓት የዩኒቨርሲቲ ስም ዝርዝር ይመጣል። ከዛ በኋላ ቀጥታ ዩኒቨርሲቲውን የዩኒቨርሲቲውን ቀጥታ ድረገጽ ለማግኘት ዩኒቨርሲቲን ሰርች ማድረግ ነው። የዩኒቨርሲቲውን ዌብሳይት ገብቶ ዩኒቨርሲቲ ዌብሳይታቸውን ስታዩ ብዙ ጊዜ ትክክለኛ መሆን አለመሆኑን መረጃውን ለማየት ግልጽ ነው። ዩኒቨርሲቲዎች የራሳቸው ስታንዳርድ ስላላቸው ለመለየት ብዙ ከባድ አይደለም። ከዛ ደግሞ ሁልጊዜም መጨረሻ ላ መረጃ ለሚፈልግ ሰው ብለው ኢሜል አድሬስ ያስቀምጣሉ። ኢንፎርሜሽን ለሰው የሚሰጡበት በዛ ኢሜይል አድሬስ። ሁለተኛ ስቴፕ ደግሞ ታማኝነቱን ለማረጋገጥ በጻፍልሽ እዛ ባስቀመጡት ኢሜይል አድሬስ ላይ ኢሜል ትጽፊላቸዋለሽ። እንትን እባላለሁ ከዚህ ሀገር ነው እና ስለዚህ ፕሮግራም ዝርዝር ሁኔታ ዝርዝሩን የትምህርት ቤቱን ሁኔታ ለማወቅ ፈልጌ ነው ብለሽ ኢሜይል ስጽፊ ትክክለኛዎቹ ዩኒቨርሲቲዎች ሁልጊዜ ኢንፎርሜሽናቸውን ሪስፖንድ ያደርጋሉ የሚመልሱበት ቀናት ሊለያይ ይችላል ግን በኢሜይል ኢንፎርሜሽኑን ማግኘት ትችያለሽ። ከዛ ፈርደር ደግሞ ለማረጋገጥ ማድረግ የምትችው አሁን እንግዲህ በጣም የሶሻል ሚዲያ ሚዲያ የማህበራዊ ድረ ገጽ ጊዜ በጣም እየጨመረ ስለሆነ በፌስቡክም በሊንክዲንም ከብዙ ሰዎች ጋር መገናኘት እንችላለን እና የመረጥናቸው ዩኒቨርሲቲዎች የሄዱ ተማሪዎችን ልታገኙ ትችያለሽ ወይ እዛ አካባቢ የሚያውቁት ሊንክ ያላቸውን ሰዎች ስለዚህ እነዛን ሰዎች ደግሞ አፕሮች አድርገን ስለዛ ዩኒቨርሲቲ ራሳቸው ከገቡ በኋላ የሚያውቁትን ሰዎች ደግሞ መረጃ በመጠየቅ ታማኝነቱን እሱን አንድ ዙር ታማኝነቱን ለማረጋገጥ በዛ መሄድ ይቻላል። ከዛ የአቶ ቦጋለ ያው የዋተር ኢንጂኒሪንግ ስፔሲፊክ እኔ ፊልዴ ስላልሆነ ምናልባት አሁን መመለስ ላልችል እችላለሁ። ግን እንዳልኩት በአጠቃላይ አጠቃላይ ሀሳቡ ምንድን ነው፣ መማር ስለምትፈልጊው ነገር ግልጽ የሆነ ሀሳብ ካለሽ፣ ይሄንን ነው መማር የምፈልገው። ከሱ አትሊስት ከሱ መጀመር ትችያለሽ። በእንደዚህ ፕሮግራም ማስተርስ ከሆነ ማስተርስ ፕሮግራሞች የት ማግኘት ይችላለሁ? ከዛ ያው ውሳኔውን እያጠበብ ትሄጃለሽ። አውሮፓ ሀገር ነው የሚቀለው፣ አሜሪካ ሀገር ነው የሚቀለው። ከሚመጣልሽ ዝርዝር እየገባሽ ዩኒቨርሲቲዎችን እያየሽ ኢሜል አድሬሳቸው ላይ ኢሜል እየጻፍሽ ያው ስራ ይጠይቃል። ከሁሉም ጋር ኮሚኒኬት አድርጎ ላንቺ የሚሆነውን ላንቺ የምትፈልጊውን ፊልድ ከዛ ደግሞ በምትፈልጊው ስኮላርሽፕ መጠን የሚገኘውን ዩኒቨርሲቲ ለማግኘት ያው መሀል ላይ ያሉ ሰዎች ይህንን ፕሮሰስ ለማቅለል ነው ብዙ ሰዎች እንደ ቢዝነስ አድርገው የሚሰሩት። ግን ማንም ሰው ከቤቱ ሆኖ ኢንተርኔት ካለው እነኝን ኢንፎርሜሽኖች ማግኘት ይችላል። አመሰግናለሁ ዶክተር ጥሩ አርገሽ ነው የገለጽሽው። የፌስቡክ አስተያየት ሰጪ የጠየቁት ጥያቄም አለ ከእሱ ጋር አቶ ተስፉ ገብረ ሕይወት ይሰኛሉ። በዩናይትድ ስቴትስም ሆነ በአውሮፓ ስፖንሰር እንዴት ማግኘት ይቻላል ነው ያሉት። ምክንያቱም ብዙ ጊዜ እነዚህ አይነት ሊንኮች ላይ ሲገባ የሚያስቀምጡት የዋጋ ተመን አለ እና ነፃ የትምህርት እድል ቢያንስ ግማሹን እንኳን የሚችል ሆኖ የሚሄድበት ወይም እየተማሩ እየሰሩ የሚከፍሉበት አማራጮች መሆናቸውን እንዴት መለየት ይቻላል? የስፖንሰር አማራጮችስ ምንድን ናቸው? የምጠቅሙ ካለ ጥሩ ጥያቄ ነው። በውስጡ በጣም ብዙ ነገር ማንሳት እንችላለን። አንደኛ፣ በጣም ብዙ ሰው ለምሳሌ አሁን እኔም የሄድኩበት አይነት አይቪ ሊግ የሚባሉ ትምህርት ቤቶችም ወይም አውሮፓ አሜሪካን ሀገር ሲባል ኦፍኮርስ የሚያስቀምጡት ብር ትክክለኛ ብር ነው። የዩኒቨርሲቲዎቹ ያስቀመጡት ተመን ነው። በእነሱ ሲስተም ያወጡት ኮሌጅ በጣም ውድ ነው። ውጭ ሀገራት እንደኛ ሀገር እንደለመድ ነው የመንግስት ሆስፒታል፣ የመንግስት መስራ ዩኒቨርሲቲዎች ላይ በነፃ እንደምንማረው አይደለም። ግን ያንን ደግሞ ስኮላርሽፕ ማግኘት የተለያዩ መንገዶች አሉት። አንደኛ እንደየ ዩኒቨርሲቲ ይወሰናል። አንዳንድ ዩኒቨርሲቲዎች በጣም ብዙ በጀት አላቸው ከተለያየ ሀገራት ለሚመጡ በራሳቸው መስፈርት መሰረት አወዳድረው ይሄንን መስፈርት ለሚያልፉ ሰዎች እንሰጣለን ብለው የሚይዙት በጀት ትልልቅ የሆነ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ ዌብሳይታቸው ላይ ወይም ድረገጻቸው ላይ በግልጽ ያስቀምጣሉ። በጣም ሊሚትድ በጀት ያለን በዚህ ቀድሞ አፕላይ ላደረገ ወይም ኤክሰፕሽናሊ የአፕሊኬሽን ዶክመንቱ በጣም ኤክሰፕሽናሊ የሆነ ዶክመንት ላለው ሰው ነው የምንሰጠው ብሎ ስለሚያስቀምጠው፣ አንደኛ ያው የማግኘት ያለማግኘትሽን ቻንስ ለማወቅ እነዚህ ኢንፎርሜሽኖች ማግኘቱ በጣም አስፈላጊ ነው። ቀጥሎ የአንቺ ዶክመንት ነው ማተር የሚያደርገው እኛ አሁን እዚሁ በጣም ማንሳት የምፈልገው በጣም ብዙ ጊዜ ከኢትዮጵያ አፕላይ የምናደርግ ሰዎች የሰራነውን ስራና አፕሊኬሽናችን ይሄ ሲቪ የምንለው ሬዚሜውን ከዛ ዩኒቨርሲቲዎች የሚጠይቁት ደግሞ ስለ ራሳችን መጻፍ ያለብን ኤሴ አለ፣ ፐርሰናል ስቴትመንት የሚባል ማን እንደሆንሽ ምን ሰርተሽ እንደመጣሽ እስከ ዛሬ ድረስና ወደፊት ምን መስራት እንደምትፈልጊ የሚጻፈው ላይ ራሳችንን በደንብ የመግለጽ እና የሰራነውን ነገር ጥሩ አድርጎ ኤክስፕሬስ የማድረግ ችሎታችን ብዙም የዳበረ ስላልሆነ እሱ በጣም ውድድር ላይ በጣም ወደ ላይ ጎልተን እንዳንወጣ የሚያደርገው እሱ ነው። በጣም ብዙ ሰው ትልልቅ ስራ ሰርቶ ትልልቅ ሪኮግኒሽን ማግኘት የሚችል ስራ የሰሩ ሰዎች እነኚህ ትንንሽ የምንላቸው ስኪሎች ላይ በደንብ ራስን ኤክስፕሬስ ማድረግ፣ ጥሩ አድርጎ መጻፍ ለምን መማር እንደምንፈልግ በተማርነው ትምህርት ወደ ምን ማድረግ እንደምንፈልግ ጥሩ በሆነ ምክንያቱም ቀጥታ ዩኒቨርሲቲዎች አያገኙንም። ኢንተርቪው የለበትም። ፕሮሰሱ በላክንላቸው የወረቀት ዶኪመንት ስለሆነ የሚያመዛዝኑን፣ ራሳችንን በዛ ዶኪመንት ውስጥ ምን ያህል ኤክስፕረስ አድርገናል የሚለው ስኮላርሽፕ የማግኘት ያለማግኘት ቻንሳችንን በጣም በትልቁ ዲተርማይን ያደርገዋል። ከዛ ቀጥታ ከትምህርት ቤቶቹ ውጭ ደግሞ ሌሎች አማራጮች አንዳንድ ድርጅቶች አሉ። ለምሳሌ እነ ማስተርካርድ ፋውንዴሽን የተለያዩ ፋውንዴሽኖች ከሆነ ዩኒቨርሲቲ ጋር አብረው ሆኖ በዚህ አመት አስር ተማሪ ወይ የሆነ ያህል ተማሪ ስፖንሰር እናደርጋለን ይላሉ። ስለዚህ ቀጥታ ከዩኒቨርሲቲዎቹ ጋር ሳይሆን እነዚህ አይነት ፕሮግራሞች ብዙ፣ እንዲሁም ኢትዮጵያውያን የሚሄዱበት ኢንግላንድ፣ ለምሳሌ ሼቭኒንግ ስኮላርሽፕ የሚባል አለ። በእሱ አሁን ስኮላርሽፕ ቀጥታ ከዩኒቨርስቲው ጋር አይደለም ዲል የምታደርጉው። ከጎን ሸርኒንግ የሚባለው ልክ እንዳልኩሽ እንደ ማስተር ካርድ አይነት ሶስተኛ ፓርቲ ናቸው። ከዩኒቨርሲቲዎች ጋር ዲል አድርገው ለተወሰኑ ተማሪዎች ስኮላርሽፕ ፕሮቫይድ የሚያደርጉ ስለዚህ፣ የተለያዩ መንገዶች አሉ። በጣም ብዙ እንግዲህ መረጃዎች የሚገኙት ኦንላይን ስለሆነ አክቲቭሊ ፌስቡክም ላይ ሊንክድንም ላይ ፎሎ የምናደርጋቸው ሰዎች እንደዚህ አይነት መረጃዎችን ብዙ ጊዜ ፖስት የሚያደርጉ ሰዎች እንደ አይነት ገጾችን ፎሎ በማድረግ አክቲቭሊ፣ ወይንም ደግሞ ዌብሳይታቸው ላይ በየጊዜው አዳዲስ መረጃ ሲመጣ እንዲደርሳቸው ሰብስክራይብ አድርጉ የሚለው ላይ ኢሜል አድሬሳቸውን እያስገቡ ቢያደርጉ እንደዚህ አይነት ኦፖርቹኒቲ ውስጥ ሲመጡ ቶሎ ቶሎ መረጃው እንዲደርሳቸው ይደረጋል። የመጨረሻው አማራጭ ደግሞ የተወሰነ ያህል ፐርሰንት ቢሆን ስኮላርሽፕ የተገኘው እዚህ ከተመጣ በኋላ ብዙ አማራጮች አሉ። ከጎን ስራ እየተሰራ መማር ይቻላል። ብድር ተወስዶ መማር ይቻላል። አንዳንድ ሰው እንደኛ አስተሳሰብ ነው። አንዳንዴ መጥቶ በቃ አራቱን ማመስ ጨርሽ እንጂ ሰው በጣም ፍለክሰብን ነው። ጋፒር የወሰዱ ሰው ፋይናንሻሊ ራሱ ካስተካከለ በኋላ መመለስ ይችላል እና አንድ ቀጥታ መንገድ የለውም። ሁለት ሶስት አራት መንገዶች አሉ። ለራስሽ የሚሆነው ከሱ መምረጥ እሺ፣ ዶክተር እንግዲህ ከኢትዮጵያ የትምህርት እድል አግኝተው የሚመጡ ተማሪዎች ወደዚህ አገር ሲመጡ በአብዛኛው ግር የሚሏቸው ነገሮች ወይም ደግሞ የሚያጋጥሟቸው ተግዳሮቶች ምንድን ናቸው? ከራስሽ ተሞክሮም ጋር አያይዘሽ አጠራርቀሽ ንገሪኝ። እሺ። እንግዲህ ያው መቼ መጣሽ የሚለው ይወስነዋል መሰለኝ። ብዙ ሰው ወይ ሀይስኩል ጨርሶ ወይም ደግሞ ልክ እኔ እንደመጣሁት ለማስተርስ ፕሮግራም አንደርግራጁዌት ዲግሪሽን ኢትዮጵያ ሰርተሽ ለመጣ ሰው ብዙ ኑሯችን ኢትዮጵያ ከነበረ እዛ ካለው ማህበራዊ ኑሮ ጋር ከብዙ ቤተሰብ ከብዙ ማህበረሰብ ብዙ ጓደኛ ጋር ለምደሽ መተሽ፣ እዚህ በብዛት ግል ወይም ራስ ተኮር አይነት ካልቸርን ያለው ሰው ብዙ ነገር በራሱ ነው የሚያደርገው። ኢትዮጵያ እንደለመድሽው አይነት በጣም ብዙ ሶሻል ሰርክል ላታገኝ ትችያለሽ። እና ያ ካልቸር የሚቀየረው ካልቸራል ሾክ ይሉታል እዚህ እሱ በጣም በጣም ግር የሚል ነገር ነው። እኔ በጣም ተግባቢ ነኝ ብዬ አስብ ነበረ ከዚህ ከመብጣቴ በፊት እዚህ ከመጣሁኝ በኋላ ግን በጣም ከባድ ሆኖ ነው ያገኘሁት። የለመድሽው ነገር ኮምፕሊትሊ የለም። ጓደኛ ማፍራት ቀላል አይደለም። በጣም ብዙ ዲፍረንስ አለሽ ከሰው ጋር እና እሱ አጀስትመንት ላይ ትንሽ ከባድ ነገር ነው። በጣም ብዙ ሰው ከአጀስትመንት ጋር ወይም የሆነ የለመድሹ ቦታ ሲቀየር ከለውጥ ጋር ተያይዞ የሚመጣ ጭንቀት ለአንዳንድ ሰዎች በደንብ ማኔጅ ካልተደረገ እስከ አይምሮ ሕመምም የሚያደርስባቸው የተለያዩ ሰዎች አሉ እና ይህ ካልቸራል ሾኩ ቀላል አይደለም። ቀድመሽ መዘጋጀት ያለብሽ፣ ራስሽን ማዘጋጀት ያለብሽ እና ከመጣሽ በኋላ ኢንቴንሽናል ሆነሽ አንቺ የሚመስሉ ሰዎችን ለራስሽ የሚሆን ሰፖርት ግሩፕ መፈለግ አለብሽ። ሌላ በጣም ማንሳት መፈልገው ሌላው ብዙ ሰው በተለያየ መንገድ ብሎታል አገር መቀየርን ከዙ ጋር ያሉትን ትንንሽ ግር የሚሉን ነገሮችን ከማንሳት ስፔሲፊክ ስለ ትምህርት እያወራን ስለሆነ የኢትዮጵያ የትምህርት ሲስተም እና የውጭ የትምህርት ሲስተም የለመድ ነው በጣም በጣም ይለያያል። በኢትዮጵያ የትምህርት ሲስተም የትምህርት ዶክመንት ይሰጥሻል ሙሉ በሙሉ ታነበያለሽ፣ ትሸመድዣለሽ። የምትጠየቂው የሸመደድሽው ነው። ትወጫለሽ። ጥሩ ማንበብ የቻለ ጥሩ መሸብደድ የቻለ ሰው አካዳሚክ ላይ ጥሩ መስራት ይችላል? ወይ ዳሽሙላ ነው ወይ እውነት ሐሰት ነው ወይ አክሙ ተብለን ነው የለመድ። ነው እዚህ ስ ዲስክሪፕቲቭ ሌርኒንግ ነው ኢትዮጵያ ውስጥ የለመድ። ነው ያነበብሽውን ዲስክራይብ ማድረግ። እዚህ ከአስተሳሰብ ጋር ነው፣ አናሊቲካል ነው። ምን አነበብሽው ሳይሆን ካነበብሽው ምን ተረዳሽ፣ ከዛ አንቺ ምን ታስቢያለሽ፣ እሱን መጽሐፍና ያንቺን አርጊመንት የራስሽን ድምፅ ማውጣት ሌላ አይነት ስኪል ይጠይቃል። በጣም ብዙ ኢትዮጵያውያን ወይም ሌሎችም ኢንተርናሽናል ስቱደንት ከተለያየ ሀገር ከሚመጡ ጋር አወራለው እና እሱን ሽፍት ማግኘት ነው በጣም ትልቁ ነገር። ቋንቋ ማወቅ ማለት ንግግር ብቻ አይደለም፣ ማንበብ መጽሐፍ አናላይዝ ማድረግ ነው ትልቁ ስኪል እና ይሄ እጅ የትምህርት ስስት ስርአት አቀያየሩ ብዙ ሰዎችን ድሮ ጎበዝ ነበርኩኝ እኮ አደለ እንደሚል ዳውት ውስጥ የሚከታቸው ቴክኒኩ ሽፍት ማድረጉ ነው እና ራሳችንን እሱን በጣም ትሬን ማድረግ አለብን፣ ነጥሮ ለመውጣት ተወዳዳሪ ለመሆን እንዲሁም ደግሞ ኑሮና ሕይወትን ለማቻቻል ምን ማድረግ አለባቸው ትያለሽ እዚህ ከመጡ በኋላ? አዎ ያው ኢትዮጵያ እየታወቅን በጣም ሀርድ ወርከር ነን። ጉብዝናና ጠንክሮ መስራት ላይ ምንም ችግር የለም። ሶፍት ስኪሎች ላይ ግን ኔትወርክ ማድረግ ሁሉም ሰዓትን ላይብረሪ ውስጥ ብቻ ሳይሆን ስፔንድ ማድረግ የተለያዩ ሶሻል ጋዘሪንጎች ሲኖሩ አክቲቭሊ ሄዶ ከሰዎች ጋር ኔትወርክ ማድረግ ከትምህርት ውጭ መተዋወቅ ከትምህርት ውጭ ያሉ አክቲቪቲዎች አሉ። የተለያዩ ሶሻል ክለብስ፣ ፓርታይም መስራት የምትችያቸው እነሱ በጣም ትልልቅ ሊንክ ለስራም ወደፊትም ከሰዎችም ጋር የሚያስተዋውቁ ኤክስትራ ካሪኩላር አክቲቪቲዎች ስለሆኑ እነሱ ላይ በደንብ አክቲቭሊ መሳተፍ ንቁ ሆኖ መረጃዎችን በጣም ማወቅ ሰው ፕሮአክቲቭሊ ስራ አፕላይ ለማድረግ ከዛ በኋላም ላሉ ለተለያዩ ነገሮች ቀድመው ነው መረጃ የሚደርሳቸው እና ከሰዎች ጋር በምትተዋወቂበት ኤክስትራ ካሪኩላር አክቲቪቲ ሶሻል ግሩፕሽን ባሰፋሽ ቁጥር እነኚህ መረጃዎች አንቺ ጋር ቶሎ ስለሚመጡ ነገሮችን ቀድመሽ ትማለቸሽ። መጨረሻ የኢንተርቪው ስኪል ራስን በደንብ ማለማመድ፣ ኦንላይን ብዙ ሶርሶች አሉ። ኢንተርቪው ላይ እንዴት መመለስ እንዳለብን እሱ ላይ ደግሞ ራስን በደንብ ትሬን ማድረግ። ዶክተር ውብርስ ተስፋዬ እንግዲህ በዓለም አቀፍ ደረጃ ክብር ካለው በአይቪ ሊግ ትምህርት ቤት ውስጥ ከሆኑት አንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ሕግ ተማሪነት ስለ ተሞክሮች፣ ስለ ልምድሽ እንዲሁም ደግሞ ነጻ የትምህርት እድል እንዴት እንደሚገኝ ስላካፈልሽን ስለነበረን ቆይታ በጣም ነው የማመሰግነው። ክብራትና ክብራን በቀሪዎቹ ደቂቃዎች ደግሞ በሙዚቃ ቆይታ እንድታደርጉ ጋብዛለሁ። አስቴር ከበደ ነው ጋብዛችሁ። አንታ መለጥሩ የኔ መለሸጋ ትላለች ና ክብራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናገዳችሁ ያመሸሁት እንግዲህ ወልደነኝ፣ አቀናባሪው ኤልያስ አስማሬ ነው። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ